በኢትዮጵያ የአስቸኳይ ጊዜ አዋጅ ከታወጀ በኋላ በ19 ሰዎች ላይ ህገ ወጥ ግድያ እንደተፈጸመ ከ20 ሺ በላይ ሰው መታሰሩንና በብዙዎች ላይ በማሰቃየት ምርመራ እንደተካሄደባቸው የሰብአዊ መብቶች ጉባኤ ሰመጉ አስታወቀ። ሰመጉ ዛሬ ባወጣው 142ኛ መግለጫው መንግስት የዜጎችን ጥያቄ በሰላማዊ በህጋዊና በሰለጠነ መንገድ ብቻ እንዲመልስም ጠይቋል። መለስካቸው አምሃ ዝርዝሩን ይዟል። በቀድሞ ስሙ የኢትዮጵያ ሰብአዊ መብቶች ጉባኤ ይሰመጉ፣ በአሁን አጠራሩ ሰብአዊ መብቶች ጉባኤ ይሰመጉ በቅርቡ ባወጣው መቶ አርባ ሁለተኛ ልዩ መግለጫው ያለፉት ዘጠኝ ወራት ያህል ጸንቶ በቆየው የአስቸኳይ ጊዜ አዋጅ ወቅት የተለያዩ የሰብአዊ መብቶች ጥሰት መፈጸሙን ዘርዝሯል። መግለጫው እንደሚለው በዚህ ወቅት መግለጫ እስከተጠናቀረበት ጊዜ ድረስ ሰመጉ ምርመራውን ማካሄድ በቻለባቸው አካባቢዎች ብቻ አስራ ዘጠኝ ሰዎች ከህግ አግባብ ውጪ ተገድለዋል። በሁለት ዙር ሀያ ሁለት ሺ አምስት መቶ ሀያ አምስት ሰዎች በህገ ወጥ መንገድ ታስረዋል ያለው ይኸው መግለጫ ሁለት ሰዎች የት እንደደረሱ እንደማይታወቅ፣ ከስምንት የማያንሱ ሰዎች ደግሞ መታሰራቸው የታወቀ ቢሆንም የት እንደታሰሩ የተረጋገጠ መረጃ እንዳልተገኘ ያመለክታል። መግለጫው አክሎም እስሩ ይካሄድባቸው በነበሩ ስፍራዎች አያሌ እስረኞች መረጃ እንዲሰጡ የስቃይን ምርመራ ይካሄድባቸው እንደነበረ በአስረጅነት ለሰመጉ የቀረቡ የተፈቱ እስረኞችን ቃል ይጠቅሳል። መግለጫው እንደሚያጋራው አስቸኳይ ጊዜ አዋጁ ተፈጻሚ እየሆነ ባለበት ወቅት ሰመጉ ምርመራ ያካሄደባቸው ክልሎች፣ ዞኖችና ወረዳዎች ከአቅምና ካለው አሰሪ ሁኔታ አኳያ ውሱን ነው። በኦሮሚያ ክልል በአስር ዞኖች ሀያ አራት ወረዳዎች በአማራ ክልል በአራት ዞኖች በስድስት ወረዳዎች በደቡብ ብሔር ብሔረሰቦችና ህዝቦች ክልል በሁለት ዞኖች በሁለት ወረዳዎች ምርመራውን ማካሄዱን ገልጸዋል። በአዲስ አበባ መስተዳደር በየካ፣ ቦሌ፣ ቂርቆስ፣ አራዳ፣ አቃቂ ቃልቲ፣ ልደታ፣ ኮልፌ ቀራኒዮ፣ ነፋስ ስልክ ላፍቶና በአዲስ ከተማ ክፍለ ከተሞች ምርመራውን ማካሄዱን ገልጸዋል። የሰመጉ ልዩ መግለጫ። በመጨረሻም በዚህ የአስቸኳይ ጊዜ አዋጅ ወቅት የተፈጸሙት የሰብአዊ መብቶች ጥሰቶች በዚህ መግለጫ ከተገለጸው አይነትና ቁጥር በላይ ሊሆን እንደሚችል ይገመታል ብሏል። ጨምሮም በአንዳንድ አካባቢዎች ያስገድደው መድፈር፣ የንብረት ዘረፋና የጅምላ እስራት እንዲሁም በርካታ ሰዎች በሚደርሱባቸው ጫና ምክንያት ከአካባቢያቸው እየተፈናቀሉና ቤተሰብና ንብረታቸውን ጥለው በመሰደድ በሀገር ውስጥ በተለያዩ አካባቢዎች ከሀገሮችም ለመኖር መገደዳቸውን በርካታ ዜጎች ለሰመጉ ባለሙያዎች በቃል ገልጸዋል። ሆኖም በወቅቱ በተለይ ድርጊቶቹ ተፈጸሙ በተባሉባቸው ቦታዎች በነበረው አስጊና አስፈሪ ሁኔታ እንዲሁም በሰመጉ የአቅም ውሱንነት ምክንያት ደረሱ የተባሉትን የመብት ጥሰቶች ተጨባጭ ማስረጃ ለማግኘት አልተቻለም ብሏል መግለጫው ሲያጠቃልልም፣ መንግሥት ዜጎች የሚያነሱትን ማንኛውንም አይነት ጥያቄና ቅሬታ ከማፈንና በህግ ስም ከመገደብ ይልቅ በዲሞክራሲያዊ በሰላማዊ በህጋዊና በሰለጠነ መንገድ እንዲመለስ በአጠቃላይ የደረሰውን የህይወትና ንብረት ጥፋት ነጻና ገለልተኛ በሆነ መንገድ ለማጣራት ጥያቄ ላቀረቡ የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ጽህፈት ቤት የአፍሪካ የሰዎችና ህዝቦች መብቶች ኮሚሽን እና ለሌሎችም ዓለም አቀፍ የሰብአዊ መብቶች ተቋማት በጥያቄያቸው መሰረት ያለምንም ቅድመ ሁኔታ ምርመራ ለማድረግ እንዲፈቀድላቸው የሚሉና ሌሎችም ጥያቄዎች ሰመጉ አቅርቧል። የኢትዮጵያ ሰብአዊ መብቶች ኮሚሽን ከአንድ ወር በፊት ለኢትዮጵያው ፓርላማ ባቀረበው ሪፖርት ከሰኔ ሁለት ሺ ስምንት እስከ መስከረም መጨረሻ ሁለት ሺ ዘጠኝ አመተ ምህረት በነበሩት ወራት ተፈጸሙ ያላቸውን የመብት ጥሰቶች ይፋ ማድረጉ ይታወሳል። የሰብአዊ መብት ጉባኤን የሰመጉን ልዩ መግለጫ በተመለከተ ኮሚሽኑ ያለውን አስተያየት ለማካተት በጽሕፈት ቤቱ ስልክ ተደጋጋሚ ጥሪ ብናደርግም ለጊዜው ምላሽ ለማግኘት አልቻለም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ